መንፈሳዊ መሪ ምዕራፍ 3 አብይ አምላካዊ መርሆ። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። ማርቆስ ምዕራፍ 10 43 እስከ 44። ዓለማዊም ሆኑ መንፈሳዊ መሪዎች ያለባቸው ኃላፊነት ከባድ ከመሆኑ አንጻር መጽሐፍ ቅዱስ መሪ በሚባለው ቃል የተጠቀመው ስድስት ጊዜ ብቻ መሆኑ በጣም የሚገርም ነው። ሶስት ጊዜ በነጠላ ቁጥር ሲጠቀም፣ ሶስት ጊዜ ደግሞ መሪዎች በሚለው ብዙ ቁጥር ተጠቅመዋል። እንዲህ የሆነው መሪነት አብይ ርዕስ ጉዳይ ስላልሆነ ሳይሆን ይልቁንም መሪ ወይም መሪዎች በሚለው ቃል ምትክ ባሪያ ወይም አገልጋይ በሚለው ቃል በመጠቀሙ ነው። ለምሳሌ ያህል ባሪያዬ ሙሴ ይላል እንጂ እኔ የመረጥሁት መሲ መሪ ሙሴ አይልም። ይህም መሪነትን በተመለከተ ክርስቶስ ካስተማረው ጋር ይስማማል። ምንም እንኳ ፖለቲካዊ በሆነ መልኩ ኢየሱስ ስር ነቀል ለውጥ አምጪ ነበር ባይባልም፣ መሪዎችን በተመለከተ ያስተማረው ግን ምን ያህል ከዘመኑ አስተሳሰብ የተለየ መሆኑን መመልከት ይቻላል። አገልጋይ ወይም ባሪያ የሚለው ቃል በዚህ ዘመን ዝቅተኛ ግምት ያለው ቢሆንም ኢየሱስ የተጠቀመበት ግን በዚህ መልኩ አልነበረም። እንዲያውም ባሪያ ወይም አገልጋይ የሚለውን ቃል የተጠቀመበት ከትልቅነት ጋር በተያያዘ ሁኔታ ነበር። ይህም ከዘመኑ አመለካከት ምን ያህል የተለየ እንደሆነ ግልጽ ነው። ባሪያ ወይም አገልጋይ መሆን ለብዙዎቻችን የሚስማማ አይደለም። ክርስቶስ የመሰረተው መንግስት አንዱ ሌላውን የሚያገለግልበት ማህበረሰብ እንጂ አንዱ በሌላው ላይ ጌታ የሚሆንበት አልነበረም። ጳውሎስም ከዚህ አስተሳሰብ ጋር መስማማቱን ሲገልጽ በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ አለ፤ ጋላትያ 513። ከፍቅር የተነሳ ሰዎችን እንደ ባሪያ ማገልገል አለብን። በአሁኑ ዘመን ግን በዚህ መልኩ የሚያገለግሉ መሪዎች እጅግ በጣም ጥቂቶች ናቸው። ከማገልገል ይልቅ መገልገልን በሚፈልግ ዓለም እሱ ያስተማረው ትምህርት ተቀባይነት እንደማይኖረው ኢየሱስ በሚገባ ያውቃል። ይሁን እንጂ ሰዎች ተቀበሉትም አልተቀበሉትም በእርሱ መንግስት ውስጥ መሪ መሆን የሚፈልጉ ሁሉ ይህን መስፈር አሟልቶ መገኘት ይጠበቅባቸዋል። መሪነትን በተመለከተ ዓለም በሚከተለው መመሪያና በክርስቶስ ትምህርት መካከል ያለው ልዩነት በማርቆስ 10፡42 እስከ 43 በንጽጽር ቀርበዋል። ያዛ በለቆች ተብለው የሚታሰቡት እንደሚገዟቸው ሹማሞ ሹሞቻቸውም በእርስዎ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን። ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። ይህን ግን ያዕቆብና ዮሐንስ በሚገባ አልተረዱም ነበር። በእነሱ አእምሮ ውስጥ የነበረው እምነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በአስራ ሁለቱ የእስራኤል ነገድ ስትፈርዱ በአስራ ሁለቱ ዙፋን ትቀመጣላችሁ የሚለው የተስፋ ቃል ነበር ማቴዎስ 1928 ከስግብግብ ምኞታቸው የተነሳ በሚመጣው መንግሥት ውስጥ ከፍተኛውን ስፍራ ለመያዝ ደካማ እናታቸውን አማላጅነት ይዘው የመጡበት ጊዜም ነበር። ኢየሱስ ግን በዚህ አልተስማማም። መንፈሳዊ መርነት በአማላጅ ወይም በዝምድና የሚገኝ አይደለም። ስለሆነም የምትለምኑትን አታውቅም አታውቁም በማለት መለሰላቸው። የፈለጉት ክብርን እንጂ ለእርሱ ውርደት መቀበልን አልነበረም አክሊልን ወይም ዘውድን እንጂ መስቀልን አልነበረም። ጌቶች እንጂ ባሪያ ወይም አገልጋይ መሆንን አልነበረም። የከበሬታ ስፍራ ለማግኘት ያቀረቡትን ልመና ምክንያት በማድረግ ኢየሱስ ስለ መርነት ለምንጊዜም የሚያገለግሉ ሁለት ዋና መመሪያዎችን ሰጥቷል። መንፈሳዊ መርነት በእግዚአብሔር ሉዓላዊ ምርጫ ላይ የተመሰረተ ነው። በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ እኔ የሚሰጥ አይደለሁም አላቸው። ማርቆስ 10፥40 እኛ ብንሆን ኖሮ ትኩረት የምንሰጠው መንፈሳዊ መርነት ለዚሁ ጉዳይ ራሳቸውን ላዘጋጁ ሰዎች የሚሰጥ ነው ለሚለው የራሳችን አመለካከት ይሆን ነበር። ኢየሱስ ግን ከዚህ በፍጹም የተለየ መመሪያን ሰጥቷል። ይህም በእናንተ ዘንድ ግን እንዲህ አይደለም የሚል ነው። መንፈሳዊ አገልግሎት ወይም መርነት የእግዚአብሔር ሉዓላዊ ምርጫ ነው። አዲሱ የመጽሐፍ ትርጉም ቁጥር አርባ ላይ ያለውን ቃል ይህ ስፍራ የሚሰጠው ቀድሞኑ እግዚአብሔር ላዘጋጀላቸው ሰዎች ነው በሚል መልኩ አስቀምጦታል። አንድ ሰው የቱንም ያህል ጥልቅ ስነ መለኮታዊ ግንዛቤ ቢኖረው፣ የቱንም ያህል ስልጣን ስልጠና ቢያደርግ ለውጤታማ መንፈሳዊ መርነት ብቁ አያደርገው። በሌላ ክፍል እንደምንመለከተው ደግሞ ኢየሱስ ለደቀ መዛሙርቱ እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም ብሏቸዋል። ዮሐንስ 15 16 አንድ ክርስቲያን አገልጋይ እኔ እዚህ ያለሁት በእግዚአብሔር ሉዓላዊ ምርጫ እንጂ በሰዎች ምርጫ አይደለም ብሎ መናገር እስከቻለ ድረስ ደፋርና ልበ ሙሉ ይሆናል። መንፈሳዊ መሪነት መከራና ችግርን ማስከተሉ የማይቀር ነው። እኔ የምጠጣውን ጽዋ ልትጠጡ እኔ የምጠቀመውን የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? ማርቆስ 10 38። በማግስቱ አገልጋይ መሆን ስለሚያስከፍለው ዋጋ ኢየሱስ በግልጽ ያለ አንዳች ማመንታት አመልክቷል። የተሰጠውን ከባድ ሥራ ከግብ ለማድረስ እስከ ሞት ድረስ ራሳቸውን የሰጡ ተከታዮች እንደሚያስፈልጉት ሳይደብቅ ነግሯቸዋል። ጌታ ላቀረበው ጥያቄ ሁለቱ ደቀ መዛሙርት በችኮላ የሰጡት መልስ አዎን እንችላለን የሚል ነበር። ይሁን እንጂ ስለ ራሳቸው ያለው ግንዛቤ ምን ያህል ደካማ መሆኑን አሳይተዋል። ኢየሱስም ጽዋውን መጠጣት ጥምቀቱንም መጠመቅ እንደምትችሉ እንደሚችሉ ነግሯቸዋል። መንፈሳዊ መርነት የሚያስከትለውን ክብሩ ዋጋ በተግባር መማር ነበረባቸው። ከታሪክ እንደምንመለከተው ያዕቆብ አንገቱን በመቀላት ተገድሏል። ዮሐንስም እስር ቤት እያለ ነበር የሞተው። በአቋራጭ ወይም በቀላል መንገድ የመንፈሳዊ መርነትን ስልጣን መጨበጥ እንደሚችሉ ቢያስቡም ኢየሱስ የሰጣቸው መልስ ግን ፍጹም ያልጠበቁት ነበር። ትልቅነት የሚገኘው አገልጋይ በመሆን ነው። ግንባር ቀደሙን ስፍራ መያዝ የሚቻለው የሁሉም ባሪያ በመሆን ነው። ይህ ደግሞ አስደንጋጭ ሆኖባቸዋል። የደቀ መዛሙርቱን እግር ባጠበ ጊዜ ኢየሱስ መመሪያ ሊያደርጉት የሚገባ ምሳሌ ሰጥቷቸዋል። ይህም አገልጋይ ወይም ባሪያ መሆን ነበር። ዮሐንስ 13:15 ሐዋርያው ጴጥሮስ ደግሞ ኢየሱስ የተወልን ምሳሌ መከራን መቀበልን እንደሆነ አመልክቷል። አንደኛ ጴጥሮስ 2:1 ስለሆነም አገልጋይነትና መከራ መቀበል የተያዙ ነገሮች መሆናቸውን ከጌታ ኢየሱስ ሕይወት መረዳት ይቻላል ማለት ነው። እንዲህ ከሆነ ታዲያ አገልጋይ ከጌታው ይበልጣል ብላችሁ ታስባላችሁ? ላቅ ያለ የመርነት ሥልጣንን ማግኘት የሚቻለው ሌሎችን በማገልገል እንደሆነ ኢየሱስ ሲናገር፣ በጠማማ መንፈስ ተነሳስተው ሌሎችን የሚያገለግሉ እንኳ ቢሆኑ ይህን ያገኛሉ ማለቱ አልነበረም። ኢየሱስ ይህን ያለው የአገልጋይነት መንፈስን ለማሳየት ነበር። ስለ ራሱ ሲናገር በመካከላችሁ እንዳገልጋይ ነኝ አለ። ስለ መሲሑ አገልግሎትና ማንነት ከሚናገሩ ምዕራፎች አንዱ የሆነው ኢሳይያስ 42 1 እስከ 5 የአገልጋይነት መንፈስ ምን እንደሆነ ዝርዝር መመሪያዎችን ያቀርባል። የእግዚአብሔር ባሪያ ወይም አገልጋይ እንደመሆኑ መጠን ወደፊት የሚመጣው መሲህ እነዚህን መስፈርቶች አሟልተው መገኘት ነበረበት። በእነርሱ በኩል ራሱን ለዓለም ለመግለጥ አገልጋዮቹ እንዲሆኑ እግዚአብሔር እስራኤልን መርጦ ነበር። ይሁን እንጂ ሕዝበ እስራኤል በእርሱ ዓላማና እቅድ መሠረት አልኖሩም። እስራኤል ታማኝ ባይሆኑም፣ ኢየሱስ ግን መስፈርቱን አሟልቶ ተገኝቷልና አገልግሎትን በተመለከተ ለእያንዳንዳችን ምሳሌ ሊሆንን ይችላል። ኢየሱስ ካሟላቸው መስፈርቶች ጥቂቶቹ በራሱ ሳይሆን በእግዚአብሔር ይደገፍ ነበር እነሆ እኔ ደግፌ የያዙት ባሪያዬ ቁጥር 1 የሚለው መሲሑ ምን ያህል በእግዚአብሔር ይደገፍ እንደነበረ ያመለክታል በተነገረለት ትንቢት መሰረት ኢየሱስ በፈቃደኛነት ራሱን ባዶ አደረገ ፊልጵስዩስ ምዕራፍ 2 ቁጥር 7 በራሱ ፈቃድ የመኖር መብቱን ተወ እንደ አምላክነቱ ኃይልና ሥልጣን ቢኖረውም በፍጹም ልቡ በእግዚአብሔር አባቱ ይደገፍ ነበር ሁሉን በስልጣኑ ቃል ደግፎ ያቆመ ቢሆንም ዕብራውያን አንድ ሶስት እርሱ ግን ከኃጢአት በቀር ከደካሞቹ የሰው ልጆች ጋር አንድ መሆንን መረጠ። ስለሆነም እንደ ደካማ ሰው በእግዚአብሔር መደገፍ ተገባ። እኛም ብንሆን መንፈስ ቅዱስ የሚጠቀምብን በእግዚአብሔር በተደገፍንበት መጠን መሆኑን መገንዘብ ይኖርብናል። በእግዚአብሔር የተመረጠ ነበር ነፍሴ ደስ የተሰኘችበት ምርጤ ቁጥር አንድ እግዚአብሔር በሱ ደስ የመሰኘቱን ያህል ከሌላ ክፍል እንደምንመለከተው አገልጋዩ ደግሞ ፈቃድህን ላደርግ ወደድሁ አለ። መዝሙር አርባ ቁጥር ስምንት የጭምተኝነት ሕይወት ኖረ። አይጮህም፣ ቃሉንም አያስነሳም፣ አያነሳም፣ ድምፁንም በሜዳ አያሰማም። ቁጥር 2 የእግዚአብሔር ባህሪ አገልግሎት ጭምተኝነትና ራስን መግዛት ላይ እንጂ ጫጫታና ግርግር ላይ የተመሰረተ አልነበረ። ሰዎች ራሳቸውን ለማስታወቅ ብዙ ላይ ታች በሚሉበት በዚህ ዘመን ይህ ባህሪ እጅግ አስፈላጊ ነው። ዲያብሎስ ኢየሱስን በፈተነው ጊዜ ከቤተ መቅደስ ጫፍ ላይ ተወርውሮ እንዲወድቅ ጠይቆት ነበር። ኢየሱስ ያንን ቢያደርግና በተአምር ቢተርፍ ኖሮ በህዝቡ ዘንድ አድናቆትና መገረም ያገኝ ነበር። እርሱ ግን እንደዚህ አላደረገም። የእግዚአብሔር አገልጋይ መኖሩ እንኳ በማይታወቅበት ሁኔታ በጸጥታና በእርጋታ የተሰጠውን ኃላፊነት ይፈጽማል። ኢሳይያስ 45 ቁጥር 15 በእውነት አንተ ራስን የምትሰውር አምላክ ነህ ይላል። መሲሁም እንዲሁ የእግዚአብሔርን ፈቃድ ፈጸመ እንጂ ልታይ ልታይ የሚል ባህሪ አላንጸባረቀም። ከመላእክት ወገን የሆኑት ሱራፌል ስድስት ክንፎች አሏቸው። ከስድስቱ አረቱን የሚጠቀሙባቸው ፊታቸውን ለመሸፈን ነበር። ይህም በስውር የሚደረግ አገልግሎትን የሚያመለክት ምሳሌ ነው። ሩህሩህና አዛኝ ነበር። የተቀጠቀጠ ሸንበቆን አይሰብርም፣ የሚጤስ ጧፍንም አያጠፋም። ቁጥር 3 የእግዚአብሔር ባሪያ አይነተኛ ምልክቱ የሰዎችን ደካማነትና ጉድለት በሌላ መቀበሉ ነበር። ሰዎች ደካማና አቅመ ቢሶችን ረግጠዋቸው ያልፋሉ። እውነተኛ አገልጋይ ግን ይህንን አያደርግም። የተቀጠቀጠ ሸምበቆን ይጠገናል። እየጠሰ ያለውን ጧፍን እንዲያበራ ያደርገዋል። ብዙ ክርስቲያን አገልጋዮች የደከሙና የወደቁትን ገለል በማድረግ ያልፏቸዋል። ዋናው ትኩረታቸው የሰዎችን ትኩረት መሳብ የሚያስችላቸው አገልግሎት ላይ በመሆኑ ከደካሞች ጋር ጊዜ ማጥፋት አይፈልጉም። እውነተኛ አገልጋይ ግን የወደቁትን ያነሳል፣ የተሰበሩትንም ይጠግናል እንጂ በቸልታ አያልፍም። ባለ ብሩህ ተስፋ እንጂ ጨለምተኛ አልነበረም። ፍትህን በምድር እስከሚያመጣ ድረስ አይደክምም ተስፋም አይቆርጥም። ቁጥር አራት የእግዚአብሔር አገልጋይ በምንም አይነት ተስፋ አይቆርጥም። በትንሽ በትልቁ ተስፋ የሚቆርጥ መሪ ራሱን ተነቃንቆ፣ ሌላውን ተነቃቅቶ፣ ሌላውን አያነቃቃም። እንደሚታወቀው የጨለማ ኃይላት የሰዎችን ነፍስ ለመቀራመጥ የሞት የሽረት ትግል እያደረጉ ነው። ስለሆነም ባለተስፋ ተስፋ መሆንና የነገሮች ብሩህ ገጽታ መመልከት ከአንድ አገልጋይ እጅግ የሚፈለጉ ባህርያት ናቸው። አላማው እስከሚፈጸምና ግቡ ላይ እስኪደርስ ድረስ የእግዚአብሔር አገልጋይ በፍጹም ተስፋ አይቆርጥም። በእግዚአብሔር የተቀባ ነበር። መንፈሴን በእርሱ ላይ አደርጋለሁ። ቁጥር አንድ እስካሁን ድረስ የተመለከትናቸው ናቸው። አምስት ባህርያት አገልጋዩ የሚጠበቅበትን ኃላፊነት እንዲወጣ በማድረግ ረገድ በራሳቸው ብቁ ወይም የተሟሉ ናቸው ማለት አይቻልም። እንዲህ እንዲሆን ከተፈለገ በመለኮታዊ ኃይል መዳሰስ አለበት። በመንፈስ ቅዱስ መቀባት አለበት። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። የሐዋርያ ሥራ 10፥38 ምሳሌ የሚሆንን የእግዚአብሔር አገልጋይ የተቀበለውን ቅባት እኛም መቀበል እንችላለን። በዮርዳኖስ ሲጠመቅ መንፈስ ቅዱስ በኢየሱስ ለእስኪ ወርድ ድረስ በናዝሬት ምንም አይነት ግርግር ሲፈጥር አንመለከትም ዓለምን ማናወጥ የቻለ አገልግሎቱን የጀመረው መንፈስ ቅዱስ ከወረደበት በኋላ ነበር። ታዲያ አገልጋይ ከጌታው የሚበልጥ ይመስላችኋል? በዚህ ምድር የነበረውን አገልግሎት ፍሬያማ በሆነ ሁኔታ ለመፈጸም ለኢየሱስ የመንፈስ ቅዱስ ኃይል ካስፈለገው ለእኛ አያስፈልገንም ትላላችሁ?